በዲሞክራቲክ ኮንጎ በምስራቅ ቤኒ የቦላ ወረርሽኝ መቆጣጠሪያ ማዕከል አምሳ አንድ የሚሆኑ ሴቶች በስራ ቅጥር ሰበብ ባለም አቀፍ የእርዳታ ሰራተኞች ወሲባዊ ጥቃት እንደተፈጸመባቸውና ይህንን የተቃወሙ ደግሞ የስራ ውላቸው እንዲቋረጥ መደረጉን ተናግረዋል። ጉዳዩን በተመለከተ ቶማስ ሮይተርስ ፋውንዴሽን እና ኒው ሁማኒታሪያን የተባሉ ሁለት መንግስታዊ ያልሆኑ ድርጅቶች ባደረጉት ምርመራ የዓለም አቀፉ የጤና ድርጅት፣ የዓለም አቀፉ የህፃናት አድን ድርጅት ድርጅት ድንበር የለሽ የሐኪሞች ቡድን፣ ወርልድ ቪዥን፣ ኦክስፋም እና የዓለም አቀፉ የስደተኞች ድርጅትን በመሳሰሉ የእርዳታ ድርጅቶች ውስጥ የሚሰሩ ወንዶች በማዕከሉ በሴቶች ላይ ወሲባዊ ጥቃትና በደላ ደርሰዋል። ሴቶቹ በእርዳታ ድርጅቶች ውስጥ በምግብ አብሳይነት፣ በጽዳት ሰራተኝነትና በማህበረሰብ አገልግሎት ሰጪ ሰራተኝነት የሚያገለግሉ ሲሆን በቢሮዎች በሆስፒታሎች እና በወንድ የእርዳታ ሰራተኞች ክፍል ውስጥ በመጠጥ ኃይል ጥቃት እንደተፈጸመባቸው ተናግረዋል። ጥቃቱ ባለፈው መጋቢት ወር ጀምሮ የተፈጸመ ቢሆንም በሀፍረትና ስራችንን እናጣለን በሚል ፍራቻ ሴቶቹ የደረሰባቸውን በደል ለሕግ አካላት አለማሳወቃቸውን ገልጸዋል። ሴንተር ኦላሜ ቮካር የተባለው የአካባቢው የሴቶች መብት ተሟጋች ድርጅት በሴቶቹ ላይ የደረሰውን ወሲባዊ ጥቃት ያወገዘ ሲሆን ይህ መሰሉ ጥቃት ሴቶች በነፃነት እንዳይሰሩና የሙያ እንቅስቃሴና ተሳትፏቸውን የሚያግድ ነው ብሏል። ድርጅቱ ጉዳዩን ለማጋለጥ ከዓለም የጤና ድርጅት ጋር ለመተባበር ዝግጁ ቢሆንም ለሴቶቹ ደህንነት ግን ስጋት እንዳለው የድርጅቱ ዳይሬክተር ቴሬዝማ ሚማፕዚ ገልጸዋል። በብዙ ጉዳዮች እዚህ ዲሞክራቲክ ኮንጎ ተጠቂዎች ጥበቃ የሌላቸው መሆኑን ተመልክተናል። ስለዚህ የወሲብ ትንኮሳና ጥቃት ሰለባዎችን በጭራሽ ይፋ አናደርግም አንዳንድ ጊዜ ጥቃት አድራሾቹ በጣም ሃይለኞች በመሆናቸው ተጠቂዎቹ በፍትህ ከሌላ ከማግኘት ይልቅ በተቃራኒው በራሱ በፍትህ ይወገዛሉ የተባበሩት መንግስታት የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው በቀረቡት ውንጀላዎች ላይ ሙሉ በሙሉ ምርመራ እንዲደረግ ጥሪ አቅርበዋል። የኢቦላ ወረርሽኝን ለመቆጣጠር ከኮንጎ መንግስት ጋር ከ1500 በላይ ሰዎችን ያሰማራው የዓለም አቀፉ የጤና ድርጅት በበኩሉ ተፈጸሙ በተባሉ ወሲባዊ ጥቃቶች ላይ ምርመራ መጀመሩን ገልጿል። የድርጅቱ ቃል አቀባይ ፋዴላ ቻይብ እንደገለጹት ይህን መሰል ድርጊት በየትኛውም ሰራተኛ ወይም አጋር ቢፈጽም ቢፈጸም አንታገስም ብለዋል። ይህ መሰሉ ጥቃት በልጆች በወጣት ልጃገረዶች እና በሴቶች ላይ ለዓመታት በአፍሪካ ሀገራት በአንዳንድ የረዴት ሰራተኞችና የሰላም አስከባሪ ኃይሎች ሲፈጸም መቆየቱን የሚያሳዩ መረጃዎች ቢኖሩም ጥቃት ፈጻሚዎቹ የውጭ ሀገር ዜጎች በመሆናቸው የተጠያቂነት ችግር መኖሩን በጉዳዩ ላይ ጥናት ያደረጉት የሂውማን ራይትስ ዎች የመካከለኛው አፍሪካ ዳይሬክተር የሆኑት ሊውስ ሙድጌ ገልጸዋል። የተጠያቂነት ችግር አለ። የተባበሩት መንግስታት የሰላም አስከባሪ ኃይሎች ለሚፈጽሟቸው ማናቸውም ወንጀሎች በብሔራዊ ሕጎች ተጠያቂነት የላቸውም። ወንጀል ከፈጸሙ የሚጠየቁት በሀገራቸው ሕግ ብቻ ነው። በአፍሪቃ ከጎርጎሪያኑ ከ2005 እስከ 2017 ዓ ም ባሉት ዓመታት ብቻ በተባበሩት መንግስታት ድርጅት የእርዳታ ሰራተኞች ላይ 2000 የወሲብ ጥቃት ክሶች መቅረባቸውን የአሶሺየትድ ፕሬስ ዘገባ ያሳያል። ከ700 በላይ የሚሆኑት ክሶች የቀረቡት ደግሞ በኮንጎ መሆኑን የዜና ምንጩ ጨምሮ አመልክቷል።